አድማጮች አሁን ዜናዎቹ ወደሚተነተኑበት ክፍለ ጊዜ እንሸጋገራለን። ባለፈው ሳምንት ማብቂያ በሜዲትራኒያን ባህር ላይ ጀልባ ተገልብጦ አምስት መቶ ስደተኞች ሰጥመው ህይወታቸው መጥፋቱን የተባበሩት መንግስታት ድርጅት አረጋግጧል። ከዚህ አደጋ የተረፉት አርባ አንድ ስደተኞች በጣሊያን የባህር ኃይል ተረድተው ወደ ግሪክ ተሻግረው ነበር። ይሁንና የአውሮፓ ህብረትና የግሪክ መንግስት በአሁኑ ሰዓት ስደተኞችና ከተለያዩ ሀገሮች ፈልሶ የመጡ ህዝቦች በመበራከታቸው ወደየሀገሮቻቸውን እንዲመለሱ ማዘዣ እየሰጡ ነው ሶሪያውያንም ቱርክ ወደሚገኝ የስደተኞች ጣቢያ ሲመለሱ ቆይተዋል። ሲዮን ግርማ ከጀልባው አደጋ በህይወት ተርፈው ግሪክ ከገቡት መካከል የተወሰኑትን በስልክ አነጋግራለች። የበጋው ወቅት ሲያበቃና በረዶ ሲቀልጥ ለጉዞ የሚነሱት በርካታ ናቸው። የባህር ጉዞ ግን እጅግ አስቸጋሪ ነው። በየአመቱ ልክ በዚህ ሰዓት አፍሪካውያን ህይወታቸውን በዚህ ባህር ላይ ይሰዋሉ። የተባበሩት መንግስታት ድርጅት የስደተኞች ኤጀንሲ ዛሬ ባወጣው ሪፖርት ከ12 ቀናት በፊት እንደ አውሮፓውያን አቆጣጠር ሚያዚያ 8 ቀን 2016 ዓ.ም በሜዲትራኒያን ባህር ላይ ሰጥመው 5 መቶ ሰዎች ህይወታቸውን አጥተዋል። የተባበሩት መንግስታት የስደተኞች መርጃ ድርጅት እንዳስታወቀው አደጋው ከደረሰ ከ8 ቀን በኋላ ከመስመጥ የተረፉ 41 ስደተኞች ግሪክ እንዲገቡ ተደርጓል። ከነዚህ ውስጥ ሁለት ሴትና አንድ ህጻን ልጅ ጨምሮ 23 ሶማሊያውያን፣ 11 ኢትዮጵያውያን፣ 6 ግብጻውያንና አንድ ሱዳናዊ ተርፈዋል። ግሪክ ውስጥ ካለሜታ በተባለ ቦታ ከሚገኙት 11 ኢትዮጵያውያን መካከል ሶስቱን አነጋግሪያቸው ነበር። ሙዓስ መሐመድ ከግብጽ የተነሳ ነው። መርከቡ ሲሰምጥ የሁለት ወር ሴት ልጁና ባለቤቱን አጥቷል። እኛ መጀመሪያ ከኢጅፕት ነው የወጣ ነው። መቶ ምናምን ሰው እንሆናለን። ከኛ በፊት ብዙ ሰው አለ። ከኛ በፊት አንድ ሳምንት ሆኗል መርከብ ላይ እነሱ ስድስት ቀን ነው ከኛ በፊት። በኋላ ያሉት ሰዎች ማለት ነው ወደ ሶስት መቶ ምናምን ሰዎች ይሆናሉ። እኛ ከዛ ሁለት መቶ ምናምን ሰው እንዋለን። መጀመሪያ የሆነች ትንሽ ጀልባ አለች። በዛ ተሳፍረን ሀያ ሀያ ሰው ነው ሚ ያቺ ጀልባ። ከዚያ ወደ ትልቅ ነው ወደዛ እየተሳፈር ነበር። ከዛ እኛ በሀያ ሀያ ሰው ተያይዘን ወደዛ ወጣን። ወደ ትልቁ ቦት ማለት ነው። ትልቅ መርከብ ሳይሆን ትንሽ ትንሽ መርከብ ነው አስራ አምስት ሜትር ነው መርከቡ። ሜትሩ አስራ አምስት ነው። ከዛ እሱ ላይ ወጥተን ሁለት መቶ ምናምን ሰው እንሆናለን። እዛ ውስጥ ሚስቴ እና ልጅ አለኝ ከዛ ውስጥ እና የሚስቴ ወንድም አለ እና እየህን ያለ ከዛ ሌላ ከለቅ የምለው መርከብ ማለት ነው ወደ እሱ አሳፈሩን። ከዛ በዛ ነው ጣሊያን የምትሄዱ ብሎ ወደ አምስት መቶ ምናምን እንሆናለን ወደዛ አሳፈሩን። ከዛ በኋላ ከትንሽ ጊዜ በኋላ ሁሉም ሰው ሲወጣ ወደዛ መርከብ እኛ ደግሞ ሰላሳ አንድ ሰው እንሆናለን። ከዛ ሌሎች እዛ ላይ ሲወጡ ሰላሳ አንድ ሰው ቀረ። ከዛ መርከቡ ዛ እየተሳፈሩ እያሉ ተገለበጠ። ይህም እዛ ውስጥ ነበርኩ በዛን ጊዜ ሲገለበጥ። ከዛ እኔ መዋኘት ስላለ ወጣው ወደ ሌላኛው መርከብ ነው ያኛው ሲገለበጥ እኔ በዓይኔ አይቻለሁ እና ልጄም ምስቴም እዛ ውስጥ ነው። ከዛ እኔ እሷን ማውጣትም አልቻልኩም፤ ምክንያቱም ከሌሊት አንድ ሰዓት ነው በጣም ጭለማ አለ። ከዛ እኔም ተዋኝቼ ወደ ሌላኛው መርከብ ላይ ወጣ። ከካይሮና ከአሌክሳንደሪያ ሲነሱ በአራት የተለያዩ አነስተኛ ጀልባዎች ነበር። ጥቂት እንደተጓዙም ተጓዙም ወደ ሁለት መቶ አርባ የሚጠጉትን ወደ አንድ አነስተኛ መርከብ ላይ አሳፈሯቸው። ከሁለት ቀን ጉዞ በኋላ ደግሞ ሌላ መርከብ ጋር ደረሱ። እንደ ተነገራቸው ይቺ መርከብ ከሊቢያ የተሳፈሩ ሰዎችን ጨምራ ወደ ሶስት መቶ የሚጠጉ ተሳፋሪዎችን ይዛለች። ከእነርሱ ስድስት ቀን ቀድማ እንደተነሳችም ተነግሯቸዋል። እነርሱ ከተሳፈሩበት ከፍ ወዳለው የእንጨት መርከብ ላይ ያሳፍሯቸው ጀመር። ሰዓቱ በኢትዮጵያ አቆጣጠር ከሌሊቱ ሰባት ሰዓት ነበር። በርካቶቹ ወደዚች መርከብ ከተሳፈሩ በኋላ ጥቂት ሰዎች ሲቀሩ መርከቧ አጋደለችና ተገለበጠች። ከዚያም ሰጠመች። ሰዎቹም ወደ ውሃ ውስጥ መውረድ ጀመሩ። በዚህ ጨለማ መርከቡ ሲገለበጥ የሙሐዝ የሁለት ወር ህጻን ልጅና ባለቤቱ አብረው ሰጠሙ። እርሱ ዋኝቶ ወዳልተገለበጠውና ሊያደርሳቸው ወደ መጣው አነስተኛ መርከብ ላይ ተንጠላጥሎ ወጣ። ያኛው ሲገለበጥ እኔ በዓይኔ አይቻለሁ። እና ልጅም ምስቴም እዛ ውስጥ ነው። ከዛ እኔ እሷን ማውጣትም አልቻልኩም፣ ምክንያቱም ከሌሊት አንድ ሰዓት ነው። በጣም ጭለማ አለ። ከዛ እኔ ተዋኝቼ ወደ ሌላኛው መርከብ ላይ ወጣ። ሁሉም ሰው ሞት፣ በቃ ማንም ሰው አልቀረም። እዛ ላይ ያሉት አስር ሰው ብቻ ነው የወጣ እና እኛ አስር ስንወጣ ሌሎች ደግሞ ሊወጡ ወደ እኛ እየመጡ ነው እንዲያ ሹፌሮቹ ሞቶር አነሱ እና ሄዱ። ጥሎት ማለት ነው። እያያ ነው ጨለማ ነው በቃ እያየን። እኔም ማውቆ ልጆች ሶስቶ ምናምን ይሆናሉ እዛ ላይ ቀሩ። ውሃ ላይ ያሉ እንደ ሙሀዝና ሌሎቹ የተረፉት ወጣቶች ገለጻ፣ በሁለቱ መርከቦች ላይ አምስት መቶ አርባ ሰው ተሳፍሮ ነበር። ይህን ደግሞ ከአሳፋሪዎቻቸው ሰምተዋል። ኢብሳ አብዱ ሰላም ይባላል። ሰላሳ ሆነው ነበር ከድሬዳዋ የተነሱት በርካታ መከራ አልፈው እዚህ ጀልባ ወይም አነስተኛ መርከብ ላይ የተሳፈሩት፣ በነገራችን ላይ አንዳንዶቹ የተሳፈሩበትን መርከብ፣ አንዳንዶቹ ደግሞ ተለቅ ያለ ጀልባ እያሉ ይጠሩታል። ጀልባው ሲገለበጥ ኢብሳ እህቱን፣ የእህቱን የሁለት ወር ልጅና ሀያ ስምንት ጓደኞቹን አጥቷል። አሁን ግሪክ ይገኛል። በወቅቱ የነበረውን ሁኔታ እንዲህ እንዲያስታውሳል በቃ መንከቡ ላይ አርብ ቀኑ ሙሉ እየተጓዙ ነው ነበረ። ከዛ በኋላ ማታ አንድ ሰዓት ላይ ትልቁ መርከብ መሀል ላይ ቆሞ ነው የሚጠብቁን። ታውቃለህ ትልቅም አይባልም፣ ከኛ ግን እኛ ያለንበት በጣም ይሻላል። እና ወደ ሶስት መቶ ምናምን ሰው ይዞ ቆመዋል። እና ቤቶችም ወንድምም አለ አማቴም ደሞ አለ ይህ ትንሽ ልጅ አላት የሁለት ወር በቃ እኛ አንድ ላይ ፋሚሊ ሆነን ቁጭ ብለናል። ከዛ በኋላ ከዚህ ወደዛ አይነት ስትባል በኋላ መርከቡ ተጋግተዋል ታውቃለች። ሁለቱንም ማለት ተሻገሩ እየተማለች ሰው እየተሻገረ ነው በቃ ሰው እየተሻገረ ሰው እየተሻገረ ልቤ እኔ ፈርሰዋል ታውቃለች። አስብ እየተሳፈራሉ ብዬ ቆምላለ ደግሞ አልችልም ነበረ። ፈጣሪ ነው ያጠረፈኝ ላይ ነገሮች ደሜ ይከብደኛል። ከዛ ምን ሆነ ባላንሱ አልተሳካለም ማለት ሰው ዝም ብሎ ይሻገራል ታውቃለች። ባላንሱ አልቆመም፣ ቀኝ ግራ እያለ መርከቡ ትልቁ ከኛ መሻለ ማለት ነው። ሰው እየተሻገረ ሰው እየተሻገረ ሰው እየተሻገረ እዚህ ላይ እኛ ሰላሳ አንዱ ስንቀር በኋላ መርከቡ እንደዚህ ማለት ጀመረው ቀኝ ወደ ግራ፣ ቀኝ ወደ ግራ፣ ባላንሱ አልተጠበቀም። ከዛ በኋላ በአንድ በኩል ሁሉም ሰው ጫን ተብሎ አልታቃለች። ከዛ በኋላ እኛ መርከቡ ላይ ያለ ነው ወደዚህ ስንወጣ በኋላ መርከቡ ውሃ ውስጥ ገባ። በቃ ጥንቅላቴን ይዤ በቃ ምን ገመችስ፣ ሁሴን ሌላው በህይወት የተረፈ ወጣት ነው። በዚህ ጀልባ ላይ ከእናቴና ከሁለት ወንድሞቼ ጋር ነበር የተሳፈርኩት ይላል። ከእኔ ከቤተሰቦቼ፣ እናቴ ሞታለች። ሁለት ወንድሞች አሉኝ። አንዱ ወንድሜ ነው፣ አንዱ ደግሞ ያጎቴሊ ነው። ሶስቱም ሞተዋል። እኔ ብቻ ተረፍኩኝ። አልሐምዱሊላ። አሁን ሁሉም ግሪክ ይገኛሉ። የአንድ ወር የመንቀሳቀሻ ሰነድ ተሰጥቷቸዋል። እሱ ካበቃ በኋላ ወደ ኢትዮጵያን መልሳችኋለን ብለዋቸዋል። እኛ አሁን ግሪክ ነው ያለን። ሶማሌ ሀያ ሶስት አንድ ሱዳን ያለ ስድስት ኢጅፕት አሉ። አስራ አንድ ኢትዮጵያ ነው። ታስረን አሻራ ምናምን ከኛ ላይ ወስዶ ለአንድ ወር እናንተ ኢትዮጵያ ናችሁ ብሎ ለአንድ ወር ፍሪደም ሰጡን፣ ከዚህ ውስጥ መውጣት ትችላላችሁ። ይሄ ፍሪደም ካለቀ የቺ አንድ ወር ካለቀ ወደ ሀገራችሁ ትመለሳቸው አሉን። እኛ ግን መመለስ አንፈልግም፣ ምክንያቱም የራሳችን ኬዝ አለን ወደ ፋሚሊ ፋሚሊ ያለን ቦታ መሄድ እንፈልጋለን። እርዱን ብለን ጠየቅን። እናንተም እስቲ ከቻላችሁ ከዚህ ሁሉ በኋላ እንደገና ወደ ኢትዮጵያ መመለስ አንፈልግም፣ የሚረዳን እንፈልጋለን ይላሉ። የቻላችሁ ሁሉ እርዱን፣ ችግር ላይነን፣ ምንም ገንዘብ የለንም። ትንሽ የምንበላው ነገር ሰጥተውናል። ከዚህ ቀጥሎ ምን እንደምንሆን አናውቅም ብለውኛል። ፀሐይ መስክሪ አይተሻል

አድማጮች አሁንም በሺዎች የሚቆጠሩ ሌሎች በዚሁ ባህር ለመሻገር ተራ እየጠበቁ ነው። ጽዮን ግርማ ግብፅ የሚገኝ አንድ ስደተኛም አነጋግራለች። ወጣት ቢራ ገመዲ በግብፅ ካይሮ ውስጥ ይገኛል። በእርሱ ግምት እርሱን ጨምሮ ቁጥራቸው ወደ አስር ሺህ የሚደርሱ ስደተኞች ከግብፅ የሚወጡበትን መንገድ እየፈለጉ ነው። አሁን ግብፅ ለስደተኞች የምትመች ከተማ አይደለችም እንደ ቢራ ገለጻ። ቢራ ካይሮ እንዴት ደረሰ? የተነሳው ከኢትዮጵያ ነበር። ከዛም ካርቱም ገባ። ካርቱም ከነስቼ እስከ አድበራ ትባል የሱዳን ከተማ በባቡር ነበር የመጣውኝ። አድበራ ላይ ደግሞ ተያዝኩኝና ታስር ለሁለት ቀን እዛ እስር ቤት ማለት ነው። ከሁለት ቀን በኋላ ፖሊሶች ይዞኝ እኔን ወደ ሱዳን ካርቱም ልመልሱኝ ሲሉ እዛው መናኸሪያ ውስጥ ነው ያመለጥኩኝ። ግን ሌሎቹ ጓደኞቼ እዛ ሱዳን ተመልሶ ቪዛ የነበራቸው አሉ። ግማሾቹ እዛ ቀሩ፣ ግማሾቹ ደግሞ ወደ ሀገር ቤት ተመለሱ። እኔ ደግሞ ከአድበራ ተነስቼ በእነዚህ ፒክአፕ መኪኖች አሉ ከላይ የምችኑት ማለት ነው። በእነሱ ወደ አስራ አራት ቀን የቆየኝ በረሃ ውስጥ ማለት ነው። የመጀመሪያ ቀን ተነሳንና ከአድበራ ሄድን። ከዛ ሰሃራ በረሃ ውስጥ ትንሽ እንደሄድን የስምንት ሰዓት ጉዞ እንዳደረግን ሰሃራ በረሃ ውስጥ ተኛን። ከዛ ሁለተኛ ቀንም ተነሳንና ሄድን። አሁንም በረሃ ውስጥ አደርን። ሶስተኛ ቀንም እንደዛው፣ አራተኛ ቀንም እንደዛው፣ አምስተኛ ቀንም በረሃ ውስጥ አደርን እና ስድስተኛው ቀን እዚህ ሀያ አምስት የሆነ ስብሰባ አለ ተብሎ አስዋን የምትባል ከተማ መግቢያ ላይ ቦርደር ላይ ያለች ከተማ ላይ አሁን ሰላማዊ ሰልፍ ስላለ ሴኪሪቲ ጠንከር ስላለ እዚህ ቆዩ ተብለን አስዋን መግቢያ ላይ ለአራት ቀን አደርን። አሸጋጋሪዎቻቸው ወይም ህገ ወጥ ደላሎቹ አስዋን ከደረሱ በኋላ መጋዘን ውስጥ አስገቧቸው። የሚጠበቅባቸውን ገንዘብ እስኪከፍሉም እዛው ለአራት ቀን ቆዩ። በዚህ ቆይታቸው ለሶስተኛ ወገን ያስያዙት ገንዘብ እንዲከፈል በስልክ ካደረጉ በኋላ ሌላ ጉዞ ጀመሩ። ከዛ ከአስዋን እዚህ ድረስ ደግሞ ይሄ አሳ የሚጭን መኪና አለ። ከላይ ሳጥን ይደረግና እኛን ደግሞ ከስር ሸራ ስር አፍነውን ነው ወደ አንድ ሺህ ኪሎ ሜትር ድረስ የመጣ ነው። በዚህ ጉዟቸው በርካታ ሰው አቅም አንሶት ሲሞት ቢራ ባይኑ ተመልክቷል። አሁን እዚህ በራ ውስጥ በጣም ብዙ ሰው ይሞታል። አቅም የሌላቸው እርጉዞች፣ እናቶች፣ ህጻናቶች ይሄንን ነገር ሰርቫይቭ ማድረግ የማይችል ሰው ሁሉ ይሞታል እዚህ ሳራ ውስጥ ማለት ነው። አንዳንድ ሰዎች አሁን መኪና መንገድ ላይ ተበላሽቶባቸው የትም መሄድ ስለማይችሉ እዛ በራ ውስጥ ያለቁ ስምንት ልጆችን እኔ ራሴ ያውቃቸዋለሁ። ሌላ ደግሞ ቦርደር ላይ እነዚህ መኪናዎች ያመልጣሉ። ሲያመልጡ ደግሞ የሀገር ቦርደር የሚጠብቁ ሰዎች ምን እንደሆኑ ስለማይታወቁ ጥይት እየተተኮሱባቸው የሞቱ ሰዎች ወደ አስራ ሁለት ሰዎች የዛሬ አመት የሞቱ ሰዎች አሉ እንደዚህ ጥይት እየተተኮሰባቸው ማለት ነው ቢራ አሁን ካይሆነ ያለው አብዛኞቹ አብረውት ያሉት ተሰዳጆች በኦሮሚያ ከተነሳው ተቃውሞ ጋር በተያያዘ በቅርቡ የተሰደዱ እንደሆነ ይናገራል። ግን ደግሞ በተለያየ ምክንያት የተሰደዱና ለረጅም ጊዜ ካይሮ ውስጥ የተቀመጡም አሉ ይላል። እዚህ መቶ ስራ የለም። አሁን ብዙ ሰው የተቸገረው እዚህ መጥቶ የምኖርበት ሰርቫይቭ ማድረግ አይችልም። እዚህ ከተማ ላይ ካይሮ ላይ የወንድ ስፔቻል የወንድ ስራ የለም። ሴቶችም ብዙ ሰው ስለበዛ ስራ የማግኘት ቻንሳቸው ሬር ነው። ዩኤንም ደግሞ የእኛን ኬዝ በምንም እያየ አይደለም። ብዙ የብዙ ሰው ኬዝ ፌል ሪጀክት እየተደረገ ነው። ይሄ ይሄ ነገር በቃ ሰዎችን ተስፋ አስቆርጠው ለዚህ ጉዞ ከኢትዮጵያ እስከ ሱዳን የእግር ጉዞን ጨምሮ በተለያየ መንገድ ከተጓዙ በኋላ ካርቱም ደርሰው ካይሮ ለመግባት ሰባት መቶ ዶላር ከፍለዋል። ከካይሮ በኋላ ደግሞ ከካይሮ ወደ ጣሊያን ነው የምትሄደው። ሁለት ሺ እስከ ሁለት ሺ አምስት መቶ ዶላር ነው የሚከፈለው። ይህ ጉዞ በአውሮፓውያኑ የቅዝቃዜ ወራት ተዘግቶ ይቆያል። ባህሩ በረዶ ስለሚሆን እንቅስቃሴ አይኖርም። አሁን የፀሐይ መውጫ ጊዜ በመሆኑ መንገዱ ለጉዞ ተከፍቷል። ተሰዳጆቹም ገንዘብ ከፍለው ይህን ባህር ለማቋረጥ ተራ እየጠበቁ ነው። በረሃው ቀዝቃዛ ወይ በረዶ ሲሆን ይዘጋል። አሁን ደግሞ አየሩ ሞቃታማ ስለሆነ ከዚህ ጊዜ ጀምሮ በቃ ይቀጥላል ጉዞ ማለት ነው። ሌላ ምንም ምርጫ ጠፋ ይላል ቢራ። እኔ በስልክ አግኝቼ ሳዋራው ለቅሶ ቤት ነበር። ከቀናት በፊት ሜዲተራንያን ባህር ላይ በሰመጠው ጀልባ ውስጥ ወንድሙን ያጣው ጓደኛው ነሲቦ ቤት ለቅሶ እየደረሰ እየወጣ ነበርና ያወራኝ። አሁን ወዴት እየሄድክ ነው? አልኩት አሁን ደግሞ ዘጠኝ ልጆች ያለቁት የሆነ ቤት አለ እዛ፣ አሁን ወደዛ እየሄድኩ ነው። ቢራ ገመዲ አማራጭ ሲጠፋ ከተረፍኩ ልትረፍ፣ ከሞትኩም ልሙት በሚል ውሳኔ ተሰዳጆቹ ጀልባውን ይሳፈራሉ አለኝ። ከኢትዮጵያ ካርቱም፣ ከካርቱም አስቸጋሪውን በረሃ አቋርጠው ግብጽ ካይሮና አሌክሳንድሪያ፣ ከዚያም በባህር አቋርጠው ጣሊያን ለመግባት ይጣጣራሉ። አሁን ከዚህ አሁን ከሰመጡት በላይ ቁጥር የሚሆኑ ሰዎች ዛሬ፣ ትላንት፣ ከትላንት ወዲያ ለመውጣት የተዘጋጁ ብዙ ልጆች እኔ ራሴ የማውቃቸው ብዙ ሰዎች አሉ። ኢቨን ትላንት ለመውጣት ሁሉም ብር ከፍሎ የተዘጋጁት እነዛ ሰዎች የት እንደደረሱ ስላልታወቀ ብቻ እዚህ የቆዩ ሰዎች አሉ። አሁን ሁለተኛ ዙር ላይ ለመሄድ ማለት ነው። ይህ ሁኔታ እስኪመቻችላቸው በርካቶች እየጠበቁ ነው። ፀሀይ መስክሪ አይተሻል። በረሃውን ሳት ባር ዋሀ

I'm not going to lie to I'm not going to